መላኩ፣ ደቡብ አፍሪቃ ተመልሰ አሁንም በውጭ ዜጎች ጥላጫ እየተናጠች ነው። ዛሬ ከፍተኛ ሰልፍ እንደነበረን የተሰማው፣ እስቲ ሁኔታውን ባጭሩ አስረዳን። ምንድን ነው የተፈጠረው? በዛሬው ዕለት እንግዲህ መቋጫ ያልተገኘለት የደቡብ አፍሪካ በውጭ ሀገር ዜጎች ላይ ያነጣጠረው የዘረኝነት ጥላቻ ከአንድ ሳምንት በላይ የዘለቀ ነበረ። በዛሬ ውለት በተመሳሳይ መልኩ ረብሻው እንደቀጠለ ነው ያለው። ለምሳሌ በአርተስ ቲቪ በማ ሜሎዲ፣ ፕሪቶሪያ ዌስት ና ኢንተርስጋን ጋርደንስ በተባሉ ቦታዎች የውጭ ሀገር ዜጋ የሆኑ ሰዎች በዛሬው ዕለትም ዘረፋ ተፈጽሞባቸዋል። በሌላ መልኩ ደግሞ የደቡብ አፍሪካ ዜጎች ፕሪቶሪያ በሚገኘው የሀገር ውስጥ ሚኒስቴር መስሪያ ቤት በሆነው ዴዝሞንድ ቱቱ የስደተኛ መቀበያ ማዕከል ድረስ ሰልፍ በመሄድ ስደተኞች ከሀገር ይውጡልን በማለት በሰላማዊ ሰልፍ እየጠየቁ ነው የነበሩት። በተመሳሳይ መልኩ የሶማሌ ስደተኞችም ድርጊቱን በመቃወም ሰልፍ ሊወጡ ችለዋል። እንደሚሉት ሀገሪቱ የተቀበለችን በህጋዊ መንገድ ነው። እኛም ስደተኞች የምንሰራው ቤታችንን ለማቆየት ነው። አደንዛዥ ዕፅ አንሸጥም፣ ሃይማኖታችንም አይፈቅድልንም። በሁሉም ቦታዎች የሚፈለግብን ከእየከፍ ይከፈል ነው የምንሰራው። ስደተኞች በመሆናችን የጥላቻ ሰለባ እየሆንን ነው፣ ንብረታችን እየተዘረፈ ነው፣ የጥቃት ሰለባ እየሆንን ነው የሚል ነገር ቀርቧል። ያው እስካሁን ድረስ አንዳንድ ቦታዎች ራሶች በሚንቀሳቀሱባቸው አካባቢ ፖሊስም እየተንቀሳቀሰ ነው የሚገኘው። የኢትዮጵያውያን ሁኔታስ እንዴት ነው? ከዚህ በፊት በርካታ ኢትዮጵያውያን ጥቃት ደርሶባቸው ነበር። አሁን ኢትዮጵያውያን እንዴት ናቸው? ኢትዮጵያውያን በተመለከተ መረጃው እየተሰጣቸው ነው የሚገኘው። ከሀበሻ ኮሚኒቲ መረጃውን ሁሉንም ማግኘት ስለማይችል በፌስቡክ ላይ እያስቀመጠ በጥንቃቄ እንዲንቀሳቀሱ መረጃ እየተላከላቸው ነው የሚገኘው። አሁን ወደ ከተማ ወጣ ብዬ ነበረ። ወደ ጆሃንስበርግ፣ በፕሌንና ክሌን፣ እንዲሁም በዴልቨርስ በሌሎቹም ሙሉ በሙሉ ሀበሻ የሚንቀሳቀስባቸው ቦታዎች በሙሉ በዛሬው ዕለት ሱቆቻቸውን ዘግተው ወደ ቤት ነው የተመለሱት። የንግድ እንቅስቃሴ የለም። አካባቢው በሙሉ መቀዛቀዝ ሁኔታ ነው የሚገኘው። በአሁን ሰዓት መንግስት ምን ይላል? የደቡብ አፍሪካ መንግስት ፖሊሶች ውስጥ የሚያደርጉት ጥበቃ ምን ያህል ነው ለውጭ ዜጋ? የደቡብ አፍሪካ ፕሬዚዳንት ሀገሪቷ ላይ ለተፈጠሩ የወንጀል እንቅስቃሴዎችን በሙሉ ስደተኞች ላይ ቅሬታ ማቅረብ አግባብነት እንደሌለው እና የስደተኞችን መብት ሁሉም ዜጎች ማክበር እንዳለባቸው መግለጫ ወጥተዋል። በትናንትናው ምህለት የሀገር ውስጥ ጉዳይ ሚኒስትሩ መሉሲ ገጂባም የስደተኞችን መብት ማክበር እንዳለባቸው ሕገ ወጥ ድርጊቶችን ይህን መንግስት የመከላከል ኃላፊነት እንዳለበት ነገር ግን ዜጎች በራሳቸው እጅ የሚወስዷቸው እርምጃዎች በሙሉ አግባብነት እንደሌላቸው እና ከዚህ ድርጊት እንዲቆጠቡ መንግስት መግለጫ እያወጣ ነው የሚገኘው በዛሬው ዕለት በነበረው እንቅስቃሴ በምዕራብ ፕሪቶሪ አካባቢ ያለውን ፖሊስ መጥፎ ድርጊት እንዳይፈጸምና ወንጀሎች እንዳይከሰቱ እየተከላከለ ነው የሚገኘው መላኩ አየለ ከጆሀንስበርግ አመሰግናለሁ ለሰጠህን ማብራሪያ እኔም አመሰግናለሁ